ትናንት አመሻሹ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለውጭ ሀገር ጋዜጠኞች በሰጡት ጋዜጣዊ መግለጫ ላይ ከቀረቡላቸው ጥያቄዎች መካከል አብዛኞቹ የተኮሩት በአምስተኛው የኢትዮጵያ ሀገር አቀፍ ምርጫ ላይ የነበረ ቢሆንም ሌሎች አያሌ ጉዳዮችን የሚነካኩ ጥያቄዎች ተነስተው ነበረ። ለምሳሌ አንዳንድ የግብፅ ጋዜጦች እንደሚሉት የግብፅ ፕሬዝዳንት ኢትዮጵያን ለመጎብኘት ተከልክለዋል። የደቡብ ሱዳን ተፋላሚ ወገኖች ድርድር አስገዳጅ ሁኔታ ቢጨምርበት አይሻልም? ኢትዮጵያ በቅርቡ ወደ ዓለም አቀፉ የካፒታል ገበያ መግባቷስ ገዢ ፓርቲ ሲከተል የነበረውን የውጭ ካፒታል በሀገሪቱ ኢኮኖሚ የፋይናንስ ዘርፍ እንዳይካፈል ያደረገውን ገደብ መለወጡ ይሆን የሚሉና ሌሎችም ናቸው። በተለይም በቅርቡ ኢትዮጵያ ለዓለም አቀፉ የካፒታል ገበያ የቦንድ ሽያጭ አቅርባ ተቀባይነት በማግኘቱ የአንድ ቢሊዮን ዶላር ብድር ማግኘቷን መሠረት በማድረግ ይህ እርምጃ ሀገሪቱ የኢኮኖሚዋን ፋይናንስ ዘርፍ ይበልጥ ክፍት በማድረግ የውጭ ኢንቨስተሮች እንዲገቡ መፍቀዷ ነው። ይህስ ከፍተኛ የፖሊሲ ለውጥ እንደሆነ ይቆጥሩታል። በገዢው ፓርቲ አመራር መካከል ልዩነት ቅስቅሶ ነበረ። አንዳንድ የአመራር አባላቱም ይሄ ከኢህአዴግ መሠረታዊ ርዕዮተ ዓለማዊ ምልከታ ጋር የሚቃረን ነው ብለዋል። ለዚህስ ምን መልስ አለ? የሚሉ ጥያቄዎች ቀርበውላቸው ነበረ። ለእኔ እንደሚመስለኝ ምንም አይነት አዲስ የፖሊሲ ለውጥ አልተደረገም፣ እና ሰዎች የንግድ ብድር ለማግኘት ወደ ካፒታል ገበያ መግባት የፋይናንስ ዘርፉን ሊብራላይዝ ወይም ክፍት ከማድረግ ጋር ማምታታት የለባቸውም። በፍጹም ያ ማለት አይደለም። የፋይናንስ ዘርፉን ክፍት የማድረግ ፖሊሲ መሠረቱ የካፒታል ወጪና ገቢም ክፍት ማድረግንና እንዲሁም የውጭ ፋይናንስ ተቋማትን በአገሪቱ እንዲሰሩ ማድረግ ነው እና እነዚህ ናቸው ሁለቱ ዋና ነጥቦች፣ አቶ ኃይለማርያም። ስለሆነም ከወትሮው የተለየ ምንም አይነት የፖሊሲ ለውጥ የለም። በፓርቲው የአመራር አባላት መካከልም ጉዳዩ ልዩነት ቀስቅሷል የተባለውም እንደ ሁልጊዜው አሉባልታ ነው ሲሉ ጠቅላይ ሚኒስትሩ አጣጥለውታል። በገዢው ፓርቲ አመራር ውስጥም የሐሳብ አንድነት አለን። በመካከላችን የሐሳብ ልዩነት የለም። እና እኔ እንደሚመስለኝ ይሄ እንደ ሁልጊዜውም ለአንዳንድ የመገናኛ ብዙኃን አባላት የሚሰጥ አሉባልታ ሳይሆን አይቀርም። ነገር ግን ይህን ፖሊሲ በተመለከተ በመካከላችን ምንም አይነት ልዩነት የለንም። ምክንያቱም ይህ ፖሊሲ አዲስ አይደለም። በመልካም አስተዳደር እጦት በሕግ የበላይነት አለመኖር ተደጋጋሚ በሆነ መንገድ የጸጥታ ኃይሎች በሚወስዱት የኃይል እርምጃ መራጮችና በአጠቃላይ ሕዝቡ በመንግሥት ላይ ከፍተኛ ቅሬታ አሳድሮ እያለ ፓርቲው ለምርጫ ሲቀርብ በራሱ ምን ያህል ይተማመናል? እንዲያውም የሕዝቡ ቅሬታ ከ1997 ጋር ይመሳሰላል የሚል ጥያቄም ለጠቅላይ ሚኒስትር ኃይለ ማርያም ቀርቦላቸው ነበረ። በእርሳቸው አመለካከት ቅሬታዎች እድግጥ አሉ። መንግስት በሚሰጣቸው አገልግሎቶች ማለትም እንደ ኤሌክትሪክ ኃይል አቅርቦት እንደ ውሃና የመሳሰሉት ባሉ መስኮች ቅሬታዎች አሉ። እነዚህም ወደፊት ይፈታሉ ብለዋል። በጥያቄው የተነሳው ግን የተጋነነ ነው ይላሉ። ምናልባት የህዝቡ ቅሬታ የ1997ቱን ይመስላል በሚለው ላይ የተለያየ ግምገማ የሚኖረን ይመስለኛል። ሁልጊዜም ከሕዝቡ ጋር ነን። ከተለያዩ የኅብረተሰብ አካላትም ጋር የማቋረጥ ግንኙነት አለን እና አንተ እንደ ደረስክበት ያለ መደምደሚያ የለንም። ከ1997 ጋር የሚመሳሰል የሕዝብ ቅሬታም የለም። የግብፅ የሱዳንና የኢትዮጵያ ግንኙነቶችን የተመለከቱ ጥያቄዎችም ተነስተዋል። በተለይም በአንዳንድ የግብፅ ጋዜጦች ተዘግቧል የተባለውን መሠረት በማድረግ የግብፅ ፕሬዚዳንት ኢትዮጵያን ለመጎብኘት ያቀረቡትን ጥያቄ ኢትዮጵያ አልተቀበለችውም ተብሏል። ስለዚህ ምን አስተያየት አለ ለተባለው ጠቅላይ ሚኒስትሩ ማስተባበያ ነበር የሰጡት። ኢጂፕት ኢዝ ኦውር ፍሬንድሊ ካንትሪ ዊ ሃቭ ኤክሰለንት ሪሌሽንስ ዊዝ ኢጂፕት አት ዚስ ታይም። በመጀመሪያ ደረጃ ግብፅ ወዳጅ ሀገር ናት። በአሁኑ ወቅት በጣም ጥሩ የሚባል ግንኙነት ነው ያለን እና የግብፅ ፕሬዚዳንት ኢትዮጵያን እንዲጎበኙ የማንፈቅድበት አንድ ምክንያት የለም። እንደሚመስለኝ ጥያቄው ቀርቧል። እኛም የግብፅ ፕሬዚዳንት ኢትዮጵያን ለመጎብኘት እንደሚችሉና እንዳለባቸውም አዎንታዊ መልስ ሰጥተናል። የደቡብ ሱዳን ተፋላሚዎች ወደ ስምምነት ሳይደርሱ አንድ ዓመት ያህል መጓተቱንም የምስራቅ አፍሪካ በይነ መንግስታት የልማት ድርጅት ኢጋድን ጨምሮ መላውን የዓለም አቀፍ ማኅበረሰብ ያሳዘነ መሆኑንም ጠቅሰዋል። ይሁንና ተደራዳሪዎችን ከስምምነት ለማድረስ የውይይትና የመግባባት መንገድ እንደሚመረጥ አስምረው፣ ያ ካልሆነ ግን ወደ አስገዳጅ መንገድ መሄድ ሊያስፈልግ እንደሚችል ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ